በኢትዮጵያ የካቲት 282013 ዓ ም ወደ ሀገር በመግባት ከፍተኛ የመንግስት ኃላፊዎችና ና የጤና ባለሙያዎች በቅድሚያ ተምሳሌት በመሆን ለህብረተሰቡ መሰጠት የጀመረው የኮቪድ-19 መከላከያ ክትባት በተለያዩ የሀገሪቱ ክልሎች በወረዳና በቀበሌ ደረጃ በመከፋፈል ለህብረተሰቡ እየተዳረሰ ይገኛል። የኢትዮጵያ የጤና ሚኒስቴር የሚኒስትር ዋና አማካሪና የብሔራዊ ክትባት አስተባባሪ የሆኑት ዶክተር ሙሉቀን ዮሀንስ የክትባቱ ሂደት መ ልካም የሚባል መሆኑን ገልጸው በተለይም በከተሞች አካባቢ ከፍተኛ የሆነ ክትባት የመውሰድ ተነሳሽነት አለ ይላሉ። ማርች አስራ ጀምሮ አስትራዜኒካ ቫክሲን በሀገር አቀፍ ደረጃ ኖርማሊ ላውንች ተደርጎ በሁሉም ክልሎች መስጠት የተጀመረበት ሁኔታ ነው ያለው። በዚህ መሰረት እንግዲህ ክትባቱ በጣም ሰላማዊ በሆነ መልከት እስካሁን እየሄድ ነው ያለት። አሁን ባለንበት ሁኔታ ላይ እንግዲህ ቁጥሩ ምናልባት ወደ አንድ ነጥብ ሁለት ሚሊዮን የሚሆኑ ሰዎች ክትባቱን አግኝተዋል። ተለይ አንዳንድ ክልሎች ላይ አካባበሉ በጣም በጣም ጥሩ ነው የነበረው። ላክን አዲስ አበባን ስንመለከት ደቡብ ስንመለከት በተለይ ከተሞች ያሉበት አካባቢ በጣም ጥሩ ነው የነበረው። ዶክተር ዮሐንስ በክትባቱ ዙሪያ በተለይም በማህበራዊ ሚዲያዎች ላይ የተሳሳቱ መልእክቶች እንደሚተላለፉ ገልጸው በዚህ ምክንያት የሚከሰቱ ግራ መጋባቶችን ለማስቆምም የግንዛቤ ማስጨበጥ ስራዎች በሰፊው እየተሰሩ ነው ይላሉ። ሶሻል ሚዲያ ላይ ክትባት ዙሪያ ላይ ያሉ ነገሮች አሉ። ሌላው ኖርማሊ ለአለም አቀፍ ሚዲያ በተወሰነ በተላፋዘን ኖርማሊ የተወሰነ ብዙም በጣም ስም ያላለ ግን በጣም ተጋኖ የሚወራ በተወሰነ መልኩ እንግዲህ ከደመረ ጋር ተቀያይዘው፣ ስለዚህ ሁለቱም በዚያ መልኩ አድሬስ ማድረግ ነው እንደ ስትራቴጂ ይዘን ያለ ነው። ባሉት ነገሮች ሳይንሳዊ መሰረት የሌላቸው እና ራሳችን ለመጠበቅ ያለማቋረጥ መሰራት እንዳለበት አምነን አስፈላጊ ነው መረጃ እየሰጠን ነው። በአሁን ሰዓት ክትባቱ በኢትዮጵያ ዕድሜያቸው ከሀምሳ አምስት ዓመት በላይ ለሆኑና ተጓዳኝ የጤና ችግሮች ላሉባቸው ሰዎች የጤና ባለሙያዎችና የሀገር ውስጥ ተፈናቃዮች ባሉባቸው ቦታዎች ላይ የግብረ ሰናይ ስራዎችን ለሚሰሩ ሰዎች እየተሰጠ ያለ ሲሆን፣ በቤኒሻንጉል ጉምዝ ጾሬ የስደተኞች መጠለያ ውስጥ የህብረተሰብ ጤና ባለሙያ የሆኑት አቶ ልማት ደረጀ መጀመሪያ ላይ ስጋት ቢኖርባቸውን ክትባቱን መውሰዳቸውንና በጥሩ ሁኔታ ላይ እንደሚገኙ ይናገራሉ። ገና ክትባቱ ሲመጣ ምናምን ትንሽ ፍራቻ ምናምን ነገር ነበረኝ። ምንድነው ፍራቻዬ? የጎንዮሽ ጉዳት ያመጣል። ከዛ ደግሞ ከክትባቱ በኋላ ደግሞ ሌላ አድቨርቲሴት ይኖሯል ብዬ አስቤ ነበር በግሌ ማለት ነው። ከዛ በኋላ ምንድን ነው ያው በተለያዩ ሚዲያዎችን በተለያዩ ስሰማ ከዚህ በፊት የኮቪድ ቫክሲን የወሰዱ አቅራቢያዊ ላይ ያሉ የጤና ባለሙያዎችን ሳናገር ምንም ህመም እንዳልተሰማቸው እና ምንም ችግር እንደሌለባቸው ነገሩን። ከዛ በኋላ ያው የክትባቱን አስፈላጊነት ያው እንደ ጤና ባለሙያነቴ እረዳለሁ። በዛ መሰረት ተከትቤያለሁ። ግን ምንድን ነው ይሄ ይሄ እንትን ኢንሲደንስ አለ። ልክ አጋጣሚ ክትባቱን በምገ ልክ ልከተባልኩበት ሰዓት የጉሩሩ ወይም የመከርከር ነገር ነበር እንዲ አሁን ትል ይዘኝ ማለት ነው ጉንፋን ልይ ከዛ በዛ ቀን ክትባቱን ተከትቤ በሁለተኛው ቀን ያ የሚከረከረው ነገር ወደ ጉንፋን ተቀይሮ አሞኛል እና እኔ ክትባቱ ነው ያመጣው የሚል ሀሳብ የለኝም። ያው ዞሮ ዞሮ ትንሽ አንድ ሁለት ቀን ምናምን ነገር ይሄ የሆነ እንትን ነገር ማለት ብርድ ብርድ ማለት፣ ደባሪ ስሜት መሰማት ያው ከዚህ በፊትም ስሰማው የነበረው ይሄ የሆነ እንትንም ስላለ ያ ሳይኮሎጂ መሰለኝ እንደዚህ ያደረገኝ። ዞሮ ዞሮ ከሁለት ቀን በኋላ ምንም አይነት ፊልም አልሰማውም። ይሄ እጅ ላይ ምንም ቴን የለውም። ምንም አፍሰስ አልፈጠረም። ኖርማል አሁን ለሳኖች ይበቃል። ሌላኛው በአዲስ አበባ በየካ ክፍለ ከተማ ወረዳ 11 ነዋሪ የሆኑት የ66 ዓመቱ አዛውንት አቶ ኪዳነ ማርያም በርሄ ተጓዳኝ በሽታ ካለባቸው ባለቤታቸውና ቤት ውስጥ ነዋሪ ከሆኑት እድሜያቸው ከሰማኒያ በላይ የሆኑ የእሳቸውና የባለቤታቸው ወላጆች ጋር በአጠቃላይ አምስት የቤተሰቡ አባላት መከተቡን ይገልጻሉ ክትባቱን የዛሬ ሳምንት ወስጃለሁ። የመጀመሪያውን ነው። ለሁለተኛው ቀጥሮ ከሁለት ወር በኋላ ብለው ወረቀት ሰጠውናል። በርከት ያሉ የዘጠና አመትም አባት ነበሩን። የሰማኒያ አመትም እናት ነበሩን። ሁላችንም አንድ አምስት ሰው ተከትበናል። እኔም ባለቤት፣ እነሱም እነሱ ወላጆቻችን፣ ጣሚ ሁሉም ትልቅ ሰው ነው። በአጋጣሚ አባታችን እንደዚሁ፣ ባለቤትም እንደዚሁ ተጓዳኝ ነበራት። የብለድ ፕሬጀርም አስምም እና አምሳ ሰባት ነች እሷም ተሰጥቷታል። በሚገርም ሁኔታ ወዳጆቼ ወይም ደግሞ ዘመዶቼ ደውለው እንዳውም ጓደኞቼ በእኔ ያሉ ማለት ነው ጊዜ እንዳትጣለ ለአንዳንድ ሰው የሚለውን ሰምተህ እንዳትቀር ይጠቅማል፣ እንጂ የሚጎዳ ነገር የለውም። ስለዚህ እንድትከተብ ብትከተብ ነው ጥሩ የሚሆነው ብለውኝ ነበረና እኔ ምንም ፍርሃት አልተሰማኝም። ተከትበዋል። በመጀመሪያው ዞር እነሱ የተሰማኝ ፍርሃት አልነበረም። ያጋጠመኝ ነገር የለም እስካሁን እግዚአብሔር ይመስገን። ዶክተር ሙሉቀን በአሁን ሰዓት ኢትዮጵያን ጨምሮ በመላው አፍሪካ የደረሰው የክትባት መጠን በአጠቃላይ በዓለም ላይ ካለው ሁለት በመቶ ብቻ መሆኑን በመጥቀስ የጤና ሚኒስቴር በኮቫክስ በኩል ዓለም አቀፍ የክትባት ፍትሀዊ ተደራሽነት እንዲኖር ሰፊ ተሳትፎ እያደረገ መሆኑን ይጠቅሳሉ። ስርጭትን በተመለከተ በዓለም አቀፍ ደረጃ ላይ የተጠቋመ ኮዳክስ የተባለ ዓለም አቀፍ ስብስር አለ። አንዱ እንግዲህ ፍትሀዊ የሆነ የክትባት በሀገሮች እንዲኖር ነው። በአሁን ባለንበት ሁኔታ ላይ ኖርማ አፍሪካ ላይ ዲስትሪቢትድ የሆነ የኮቪድ አስራ ዘጠኝ የክትባት መታት አጠቃላይ ሁለት ፐርሰንት እንኳን ተስተካክሎ የማይሞላ ሁል ነለዚህ ለኮቪድ ክትባት ኖርማ ያክሰሳለ በተቃራኒው እንደ ተመጣጣሪ ሌሎች አደጉ ሀገሮችን ስንመለከት እንደ አሜሪካ እንደ ካናዳ፣ ሌሎች ስንመለከት ምናልባትም ከህዝብ ክፍሎች ናቸው። እጦት በላይ የሆነ ስቶክ የረሰውበት ሁኔታ ነው ያለ። ከዚህ ጋር ተያይዞ እርማቱም እንደ መንግስታት፣ እንደ ሀገራዎች መንግስታት ሰፊ የሆነ ስራ መስራት ይጠበቃል። በርካታ የሆኑ ስራዎች ኖርማሊ

ድምጻቸውን ማሰማት ያለባቸው ሁኔታ ነው። ነውዜነው ገምተ ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ